መኃልየ መኃልይ ዘሰሎሞን ምዕራፍ አንድ ከመዝሙር ሁሉ የሚበልጥ የሰለሞን መዝሙር። በአፉ መሳም ሳመኝ፣ ፍቅርህ ከወይን ጠጅ ይልቅ መልካም ነውና፣ ዘይትህ መልካም መዓዛ አለው፣ ስምህ እንደሚፈስ ዘይት ነው። ስለዚህ ደናግል ወደዱህ። ሳበኝ፣ ከአንተም በኋላ እንሮጣለን። ንጉሡ ወደ ቤቱ አገባኝ። በአንተ ደስ ይለናል፣ ሐሴትም እናደርጋለን። ከወይን ጠጅ ይልቅ ፍቅርህን እናስባለን። በቅንነት ይወዱሃል። እናንተ የኢየሩሳሌም ቈነጃጅት ሆይ፣ እኔ ጥቁር ነኝ ነገር ግን ውብ ነኝ፣ እንደ ቄዳር ድንኳኖች እንደ ሰሎሞንም መጋረጃዎች። ፀሐይ መልኬን አክስሎታልና ጥቁር ስለ ሆንሁ አትዩኝ። የእናቴ ልጆች ተጣሉኝ። የወይን ቦታዎችንም ጠባቂ አደረጉኝ፤ ነገር ግን የእኔን ወይን ቦታ አልጠበቅሁም። ነፍሴ የወደደችህ አንተ ንገረኝ፤ ወዴት ታሰማራለህ? በቀትርስ ጊዜ ወዴት ትመሰጋለህ? ስለ ምንስ ከባልንጀሮችህ መንጎች በኋላ እቅበዘበዛለሁ? አንቺ በሴቶች ዘንድ የተዋብሽ ሆይ፣ ያላወቅሽ እንደሆነ የመንጎችን ፍለጋ ተከትለሽ ውጪ የፍየል ግልገሎችሽንም በእረኞች ድንኳኖች አጠገብ አሰማሪ። ወዳጄ ሆይ በፈርዖን ሰረገሎች እንዳለ ፈረስ መሰልሁሽ። የጕንጭሽ ውበት በከበረ ሉል፣ አንገትሽም በእንቁ ድሪ ያማረ ነው። ባለ ብር ጉብጉብ የሆነ የወርቅ ጠልሰም እናደርግልሻለን። ንጉሡ በማዕዱ ሳለ የእኔ ናርዶስ መዓዛውን ሰጠ። ውዴ ለእኔ በጡቶቼ መካከል እንደሚያርፍ እንደ ተቋጠረ ከርቤ ነው። ውዴ ለእኔ በዓይነጋዴ ወይን ቦታ እንዳለ እንደ አበባ እቅፍ ነው። ወዳጄ ሆይ እነሆ ውብ ነሽ፣ እነሆ አንቺ ውብ ነሽ፣ ዓይኖችሽም እንደ ርግቦች ናቸው። ውዴ ሆይ እነሆ አንተ ውብ ነህ፣ መልከ መልካምም ነህ። አልጋችንም ለምለም ነው። የቤታችን ሰረገላ የዝግባ ዛፍ ነው የጣሪያችንም መዋቅሪያ የጥድ ዛፍ ነው።